የደህንነት ደረጃዎችን አያሟሉም ሲሉ የዩናይትድ ስቴትስ ባለሥልጣናት በፈረጇቸው ስድስት ተጨማሪ ሀገሮች ላይ የትራምፕ አስተዳደር በሕጋዊው ኢሚግሬሽን ላይ ገደብ እንደሚጥል አስታውቋል። ከኪርጊዝስታን፣ ከማያንማር፣ ከኤርትራ፣ ከናይጄሪያ፣ ከሱዳንና ከታንዛኒያ ወደ ዩናይትድ ስቴትስ በሚሄዱ ሰዎች ወይም ኢሚግራንቶች ላይ አንዳንድ የመግቢያ ፍቃዶች ወይም ቪዛዎች ላይ አዳዲስ እገዳዎችን እንደሚያደርጉ ባለሥልጣናቱ ተናግረዋል። ፕሬዚደንት ትራምፕ አዋጁ ላይ የፊታችን አርብ ይፈርማሉ ተብሏል። ከዚያም ከየካቲት ዐሥራ ሁለት ሁለት ሺህ ዐሥራ ሁለት ዓመተ ምሕረት ጀምሮ ተግባራዊ እንደሚደረግ ታውቋል። ከተፈረመ ከሁለት ሳምንታት በኋላ መሆኑ ነው። ሱዳንና ታንዛኒያ የቪዛ ሎተሪ መርሃ ግብር ወይም ዳይቨርሲቲ ቪዛ ዲቪ በምሕፃር እንዲቋረጥባቸው ተደርገዋል። ከዋይት ሀውስ የወጣውን አዲሱን የእገዳ እርምጃ ዜና ተከትሎ የተለያዩ ሰዎች ባለሙያዎችና መንግስታት ምላሾቻቸውን እያሰሙ ናቸው። የኤርትራ መንግሥት ይህንን የዩናይትድ ስቴትስ የኢሚግሬሽን ገደብ የሚቃወም መግለጫ አውጥቷል። ጥንቃቄ የጎደለውና ተጨባጭ መረጃ የሌለው የሁለቱን ሀገሮች ወዳጅነት ግምት ውስጥ ያላስገባ እርምጃ ብሎታል። የኤርትራ ማስታወቂያ ሚኒስቴር በዛሬው መግለጫው ብርሃነ በረሀ ተጨማሪ አለው ከአስመራ። የአሜሪካ መንግስት በኤርትራ ዜጎች ላይ ያጸደቀውን የሁለተኛ ደረጃ የጉዞ እገዳ ወይ ማዕቀብ በተመለከተ የኤርትራ ማስታወቂያ ሚኒስቴር ጽፈት ቤት ዛሬ ጥር 24 ይፋዊ የተቃውሞ መግለጫ አውጥተዋል። ላለፉት ሀያ ዓመታት በተለያዩ ሀገራት ሆን ተብሎ የተሳሳተ መረጃ በማሰራጨት የኤርትራ ሕዝብ ሀገሩን ለቆ እንዲሰደድ የመገፋፋትና ጥገኝነትን የመስጠት ስትራቴጂን የኤርትራ መንግስት በተደጋጋሚና በግልጽ ሲቃወመው እንደነበረ መግለጫው በመጥቀስ ከዚህ ቀደም የነበሩት የአሜሪካ አስተዳደሮች እንደ ኤውሮጳውያን አቆጣጠር በ ሁለት ሺ አራት ና በ ሁለት ሺ ዘጠኝ ዓመተ ምህረት ያጸደቁትን ተመሳሳይ የጉዞ እገዳ ህጋዊና ተገቢ አለመሆኑን በመግለጽ ተቋሞውን ሲያሰማ እንደነበረ ገልጸዋል። ይህ በአሜሪካ መንግስት የወጣው መግለጫ ጥንቃቄ የጎደለው መሆኑን በግልጽ የሚያሳይ ነው ያለው በኤርትራ ማስታወቂያ ሚኒስቴር የወጣው መግለጫ ያለምንም ማረጋገጫ ኤርትራን ነጥሎ በማውጣት ወደ አሉታው ሁኔታ ለማስገባት የተደረገ መሆኑን ገልጿል። መግለጫው አያይዞም የኤርትራ መንግስት በአሜሪካ መንግስት የተወሰደው የሁለቱን ሀገራት ወዳጅነት ግምት ውስጥ ያላስገባ እርምጃ አለመደሰቱን በመግለጽ ያለፉት ስህተቶችን የሚያካክስ ወደ ገንቢ ግንኙነት የሚወስድ ፖሊሲ እንዲያወጣ ጥሪ አቅርበዋል። ብርሃነ በርኸ ለአሜሪካ ድምፅ ከአስመራ ትውልድ ኤርትራዊው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ጆ ንጉሴ በትዊተር ባወጡት ቃል ፕሬዚደንቱ በአፍሪካ ሀገሮች ላይ ያወጡት የጉዞ እገዳ ከአሜሪካዊ እሴቶቻችንና ሀገራችን ለመቶዎች ዓመታት ለተጓዦችና ለስደተኞች ስታቀርብ ከቆየችው የተስፋ ቃል ጋር ይቃረናል ብለዋል። የኮሎራዶው እንደራሴ ጆ ንጉሴ አክለውም ሊታሰብ የማይገባው ትክክለኛ ያልሆነ ብለውታል። ልንቃወመው ይገባል ብለዋል። በሌላ በኩል ደግሞ የካሊፎርኒያዋ እንደራሴ ኬረምባስ እንዲሁ በትዊተር ባወጡት መልእክት በሕዝቦቻቸው ሃይማኖት ወይም በቆዳቸው ቀለም ምክንያት በሀገሮች ላይ እገዳ መጣል የትራምፕ አስተዳደር ላጠፋቸው እየታገልኩ ነኝ ከሚለው ክፉ ወይም መጥፎ አድራጎቶች የተሻለ አይደለም ብለዋል። በሌላ በኩል ደግሞ ይህ የዩናይትድ ስቴትስ የጉዞ እገዳ ዜና ከወጣ በኋላ የናይጄሪያው ፕሬዚደንት ሙሐመዱ ቡሃሪ ከዩናይትድ ስቴትስ መንግስት ከዓለም አቀፉ የፖሊስ ተቋም ኢንተርፖል እና ሌሎችም ግንኙነት ያላቸው አካላት ጋር ይሰራል ያሉትን በሀገር ግዛት ሚኒስትሩ የሚመራ መንግስታዊ ኮሚቴ ማቋቋማቸውን በማኅበራዊ መገናኛ ገጾች ወዲያው አስታውቀዋል። በሌላ በኩል ደግሞ ኸርቱም የሚገኘው የአሜሪካ ኤምባሲ ዛሬ ባስተላለፈው መልእክት ሱዳን ላይ የተጣለው የዲቪ ሎተሪ ዕቀባ ዩናይትድ ስቴትስ ሲቪል መሩን የሽግግር መንግሥት ለመደገፍ ያላትን ቁርጠኛነት በምንም እንደማይሸረሽረው አመልክቶ ገደቡ የጉብኝትና የትምህርትን የመሳሰሉ ጊዜያዊና የቋሚ መኖሪያ ቪዛዎችን እንደማይመለከት አስታውቋል። ለመሆኑ ይህ ድንጋጌ ማለት ምን ማለት ነው? በቀጥታ የሚመለከታቸው ሰዎችስ እነማን ሊሆኑ ይችላሉ ማንን ያሳስባል ስለዚህ ጉዳይ ጥቂት ማብራሪያ እንዲሰጡኝ ባለሙያ ጋብዣለሁ አመሰግናለሁኝ ለጊዜዎ በቅድሚያ እስቲ ከአድማጮቼ ጋር ለማስተዋወቅ ይንገሩኝ ማንነቶን ስሞዎን እና ሙያውን አሁን እየሰሩ ያሉትን ስራ በጣም ጥሩ መጀመሪያ እዚህ ፕሮግራም ላይ ስለጋበዝከኝ ሰለሞን በጣም አመሰግናለሁ ስሜ ኢሳያስ ዮሴፍ ገብረ ኪዳን እባላለሁ የህግ ጠበቃም ነኝ የተመረኩትም ወይ የህግ ጥናት ያሮኩበትም ካትሊክ ዩኒቨርሲቲ ስኩል ኦፍ ሎ የሚባለው እዚህ ዋሽንግተን ዲሲ ውስጥ ነው። የጁሪስ ዶክተርስ ዲግሪን ከዛ ነው ያገኘሁት ብዙ ጊዜም የምሰራው ኢሚግሬሽን ላይ እሰራለሁ ፋሚሊ ሎው እሰራለሁ ታክስም እሰራለሁ እና የመኪና አደጋ ሲያጋጥም ፐርሶናል ኢንጁሪ ኬዞችንም እይዛለሁ በዚህ ሙያ ላይ ነኝ ተሰማርቼ ያለሁ አመሰግናለሁኝ አቶ ኢሳያስ እንግዲህ እንደሚገባኝ እርስዎ ባሉበት ዘርፍ ስፋት ያለው የህግ እውቀት ነው ያሉት በትምህርትም በስራም በልምድም ማለት እችላለሁኝ እና እስቲ ምን ማለት ይሆን ይሄ እገዳ ወይም ትራቨል ሪስትሪክሽን። እዚህ ላይ መታወቂያ ያለበት አሁን የታገዱት የእነዚህ ሀገር ዜጎች ትራቭል ወደ አሜሪካ እንዳያደርጉ የታገዱ ሀገሮች የመጀመሪያ ጊዜ አይደለም። እንደምታስታውሰው በሰፕተምበር ሀያ አራት ቱ ታውዘን ሰቨንቲን የዛሬ ሶስት አመት አካባቢ ማለት ነው ማለት ነው የፕሬዚደንት አዋጅ ፕሬዚደንሻል ፕሮክላሜሽን ዘጠና ስድስት አርባ አምስት እነ ኢራን፣ ሊቢያ፣ ኖርዝ ኮሪያ ሲሪያ፣ ቬንዙዋላ፣ የመን እገዳ ተጥሎባቸዋል። ሶማሊያም እዛው ውስጥ ነበረች። በትክክል ሶማሊያም ነበረች፣ አክቹዋሊ ቻድም ነበረችበት። ይሄ አሁን የወጣው እገዳ የዛ ኤክስቴንሽን፣ የዛ ተጨማሪ ፕሮክላሜሽን ነው። አሁን በአጠቃላይ አስራ ሶስት የሚሆኑ ሀገሮች ላይ የተለያየ አይነት እገዳ ተጥሎባቸዋል ሁሉም አንድ አይነት እገዳ የለባቸውም። አንዳንዶቹ የኢሚግራንት ቪዛ ብቻ የታገዱ አሉ፣ በቪስተር መምጣት ይችላለ። አንዳንዶቹ ደግሞ ለምሳሌ እንደ ኢራን አይነቱ ሁሉም አይነት ቪዛ ኦልሞስት ሁሉም ኦልሞስት ዘጠና ፐርሰንት አይነት ቪዛ የተከለከሉ አሉ እና እሱን ማየት ያስፈልጋል። በአጠቃላይ ግን ይሄ እገዳ ሊጣልባቸው የቻለው ችግሩ ዜጎቹ ላይ የሆነ ችግር ስላለ ሳይሆን አገሮቹ ላይ ነው አሁን አሜሪካኖቹ ያደረጉት ምንድን ነው ከዳይሬክተር ኦፍ ናሽናል ሴኪሪቲ ከዲፓርትመንት ኦፍ ሆምላንድ ሴኪሪቲ ከዲፓርትመንት ኦፍ ስቴት እና ከዲፓርትመንት ኦፍ ጀስቲስ እነዚህ አራት ዲፓርትመንቶቹ ሁለት መቶ አገሮች ላይ ጥናት አድርጎ የፓስፖርት አሰጣጣቸው ኤሌክትሮኒካል ፓስፖርት አላቸው ወይ የላቸውም ፓስፖርት ሲጠፋ ስለ ኢንተርፖል ወዲያው ኢሚዲየትሊ ሪፖርት ያደርጋሉ ወይ የጠፋው ፓስፖርት ደግሞ ዲአክቲቬት የማድረግ ሲስተም አላቸው ወይ ዲአክቲቬት ማድረግ ማለት እንዳይሰራ የማድረግ ማለት ነው እንዳይሰራ ለማድረግ ማለት ነው። በአጠቃላይ የማንነት አስተዳደር እና የመረጃ መለዋወጥ አሰራራቸው ወይም ደግሞ አይደንቲቲ ማኔጅመንት ኤንድ ኢንፎርሜሽን ሼሪንግ ሲስተማቸው አሜሪካኖች ከሚፈልጉት ስታንዳርድ የጠበቀ ነው ወይ አይደለም ተብሎ እነዚህ ሁለት መቶ ሀገሮች ኢቫሉዌት ተደርጎ እነዚህ የወደቁ ናቸው ወይም ደግሞ የወደቁ የሚለው ቃል እንተወና አሜሪካኖች በሚፈልጉት ስታንዳርድ አሰራር የሌላቸው ሀገሮች ናቸው። ያንን ደረጃ አይመጡኑም ብለው አይመጡንም ተብሎ ማለት ነው። ለምሳሌ ሁለት ሺህ አስራ ሰባት ላይ ሪፐብሊክ ኦፍ ቻድ ከታገዱት አገር አንድ ነበረች መጨረሻ ላይ ግን ከአሜሪካ ጋር አብሮ በመስራት የአሜሪካን ገቨርንመንትም ለእነሱ እርዳታ በማድረግ አሰራራቸው ፓስፖርታቸውም ኤሌክትሮኒክ በመቀየር አሜሪካኖች የሚፈልጉት ስታንዳርድ ስለጠበቁ ከእገዳው እንዲወጡ ሌላ አዋጅ ኤፕሪል ቱ ታውዘንድ ኤይቲን ላይ ወጣና ሪፐብሊክ ኦፍ ቻድ ከእገዳው እንድትወጣ ተደረገ ማለት ነው። አሁንም ለምሳሌ ኤሪትራ አለችበት። እዚህ ዋናው ፕሮክላሜሽኑን እያየት ነበረ። የተጠቀሰው ምክንያት እገዳው እንዲጣልባት እንዲደረግ እንዲደረግባት የተወሰነው ምክንያት አንዱ ኤሌክትሮኒክ ፓስፖርትም የላትም ሁለተኛ ደግሞ አገርና የሕዝብን ድህንነት ሊጎዱ የሚችሉ ኢንፎርሜሽኖች ከአሜሪካኖቹ በበቂ እነሱ በሚፈልጉት ደረጃ ሼር ስለማታደርግ ነው፣ ስለማትለዋወጥ መረጃ ማለት ነው፣ ስለማትለዋወጥ ነው እንጂ ችግሩ ከኤርትራውያን ከዜጎቹ አይደለም። ለምሳሌ ከኤርትራውያን ዜጎቹ እንዳልሆነ የምናውቀው አሁን ኤርትራ ላይ የተጣለባት ማንኛውም አይነት የኢሚግራንት ቪዛ እዚህ ጋር ሜይ ቢ ቴክኒካል ተርም ስለሆነ ኤክስፕላይን ላድርገው። ናን ኢሚግራንት ቪዛ እና ኢሚግራንት ቪዛ የሚባላለን። ኢሚግራንት ቪዛ ማለት ወደ አሜሪካ ቋሚ ነዋሪ ሆነ የምትመጣበት ቪዛ ማለት ነው። ግሪን ካርድ የምንለው ማለት ነው። ናን ኢሚግራንት ቪዛ ማለት እዚ አሜሪካ አትቆይም። ለትንሽ ጊዜ ለቪዚተር ሊሆን ይችላል፣ ወይም ደግሞ ኤፍ ዋን ለትምህርት የምትመጣበት ሊሆን ይችላል። ኤች ዋን ቢ ለትንሽ ለአንድ አመት ሁለት ዓመት ለስራ የምትመጣበት ሊሆን ይችላል ለቋሚ ለመኖር ሳይሆን ወደ አሜሪካ የምትመጣው ለትንሽ ጊዜ አሜሪካን ሀገር መጥተ የምትመለስበት ቪዛ ናን ኢሚግራንት ቪዛ ይባላል ቋሚ ነዋሪ ለመሆን ወደ አሜሪካ የምትመጣው ደግሞ ኢሚግራንት ቪዛ ይባላል አሁን ኤርትራ ላይ የተጣለባት እገዳ ኢሚግራንት ቪዛ ነው በግሪን ካርድ ኤርትራዊ የሆነ ወደዚህ ሀገር ለመምጣት አትችልም አሁን ባለው ህግ ማለት ነው አንድ እዚህ መጥቀስ የምፈልገው ኢሚዲትሊ ኢፌክቲቭ አልሆነም ህጉ ህጉ ኢፌክቲቭ የሚሆነው ፌብራሪ ትንቲ ፈርስት ላይ ነው ተግባራዊ የሚሆነው ማለት ነው ተግባራዊ የሚሆነው ማለት ነው። ፌብሩዋሪ ትዌንቲ ፈርስት ያሉኝ የካቲት አስራ ሁለት ነው በኢትዮጵያ አቆጣጠር መሆኑ ነው እና እዚህ ጋር ትንሽ ማሳሰብ የምንፈልገው ችግሩ ከኤርትራውያን ዜጋ እንዳልሆነ የመንግስት አሰራር ጉድለት ስላለን ነው እዚህ እገዳ ላይ ኤርትራ ውስጥ የወደቀችው ማለት ነው። ይሄን ለማሳየት ደግሞ ሁለተኛ ለምሳሌ አንድ ኤርትራዊ ኦልሬዲ የአሜሪካን ሀገር ውስጥ ካለ እገዳው አይመለከተው ለምሳሌ በቪስተር መጥቶ ሊሆን ይችላል፣ ወይ ደግሞ በኤፍ ዋን ለትምህርት መጥቶ ሊሆን ይችላል። አንድ ኤርትራዊ እዚህ አግብቶ ወደ ግሪን ካርድ አፕላይ ማድረግ ምንም የሚከለክለው ነገር የለም። ይሄ አዋጅ ያንን ሰው አይመለከትም። ይህ አዋጅ የሚመለከተው ማን ነው? ከአሜሪካ ውጭ ያለ ኤርትራ ውስጥ ይሁን ሌላ ሀገር ይሁን ግን የኤርትራ ፓስፖርት ያለው የኤርትራ ዜጋ የሆነ ብቻ ነው የሚመለከተው። አሜሪካ ውስጥ የሚኖሩ ኤርትራውያን ቤተሰቦቻቸው ኤርትራ ውስጥ ያሉ አሉ እና ቤተሰቦቻቸውን ይጋብዛሉ። ይሄ ቤተሰቦችን በማገናኘት መርሃ ግብር መሰረት እሱ ይመለከታቸዋል ወይስ አይመለከታቸውም? ኤርትራውያንን። በጣም ጥሩ። አሁን አንድ ሰው እዚህ የሚኖር ኤርትራዊ ኤርትራዊ አባቱ ወይ እናቱ ወይም ሚስቱ ወይም ልጆቹ በግሪን ካርድ ቋሚ እዚህ ሊኖሩ ሊያመጣቸው ከፈለገ አይችልም። አንፎርቹኔትሊ፣ አይችልም። አሁን በወጣው አዋጅ መሰረት ማለት ነው የተከለከሉት ኢሚግራንት ቪዛ ስለሆነ ናን ኢሚግራንት ግን ክልከላ የለበትም። ስለዚህ አባቱ ወይ እናቱ ቢዚት ብታደርገኝ ብሎ አፕላይ ማድረግ መብቱ ነው ምንም አይነት ሪስትሪክሽን እዛ ላይ የለም። ምንም አይነት እገዳ ወይ ክልከላ ናን ኢሚግራንት ቪዛ ላይ ስለሌለ እንደዛ ማድረግ ይችላል። ግን አንፎርቹኔትሊ አንድ ወንድ ለምሳሌ ያገባት ሴት ኤርትራ ውስጥ ካለች እሷ ፐርማነንት ወደ አሜሪካ ኢሚግሬት እንድታደርግ ፕሮሰሱ ሊጀምርላት አይችልም። እገዳው እስከሚመሳ ድረስ ማለት ነው። ለመሆኑ እንደዚህ አይነት እገዳዎች ብዙ ጊዜ ለምን ያህል ጊዜ ይቆያሉ? በጣም ጥሩ። አሁን በወጣው አዋጅ መሰረት እነዚህ ቅድም የጠቀስኩልህ ይሄ ዳይሬክተር ኦፍ ናሽናል ሴኪሪቲ ዲፓርትመንት ኦፍ ሆም ላንድ ሴኪሪቲ በየስድስት ወር እንደገና ገዳ የተጣለባቸው ሀገሮች እንደገና ኢቫሉዌት አድርጎ ሪፖርት ያደርጋሉ። አሁን እነሱ በሚፈልጉት ደረጃ አሰራራቸው ከተቀየረ ኤርትራ ይሄን ይሄን ስላስተካከለች ከገዳው መነሳት አለበት ብሎ ሪፖርት ማድረግ ይችላሉ። ሴክሬታሪዎቹ የዲፓርትመንት ኦፍ ሆምላንድ ሴኪሪቲ ሊሆን ይችላል፣ የዲፓርትመንት ኦፍ ስቴት ሴክሬታሪ ለፕሬዚደንቱ ሪከመንድ አድር ፕሬዚደንቱ ከተቀበለው፣ ልክ ቻድ እንደወጣች አንድ ሀገር ከእገዳው መውጣት ትችላለች። ማለት የኤርትራ መንግስት በነገራችን ላይ ዛሬ በጥብቅ ተቃውሞ አውጥቷል ይሄንን ጉዳይ እርስዎ የሚገልጹልኝ ደግሞ የአሰራር ችግር ነው እንጂ ከፖለቲካ ጋር የሚያያዝ አይደለም ነው የሚሉኝ። ለምን ያስፈልገዋል ታዲያ እንደዚህ አይነት ተቃውሞ ማውጣት? የኤርትራ መንግስት እነዚህ ነገሮች አስተካክሎ ወደ መደበኛው የኢሚግሬሽን ስርዓት ወይም ደግሞ ግንኙነት መግባት ሲችል አይደን ነው። መገመት አልችልም። ፕሮክላሜሽኑ ወደ አስራ አምስት ፔጅ አስራ ስድስት ፔጅ የሚሆን ነው። በደንብ እሱን አንብቦ ምን ምን ላይ ጉድለት እንዳሳየት የኤርትራ የጠቀሰበት ሁኔታ ነው ያለው እና እሱን አይቶ በደንብ ተገንዝቦ ያወጡት መግለጫ ነው አይደለም አላቅም። ግን እኔ የሚታየኝ ማድረግ ያለባቸው በአሁኑ ሰዓት ምንድን ነው፣ ከአሜሪካን ካውንተር ፓርታቸው እዚህ ካሉት ኤጀንሲዎቹ ጋር በመነጋገር ምን ምን ላይ ጉለት እንዳላቸው እና ምን ማድረግ እንዳለባቸው ከሆነም እርዳታ የሚያስፈልጋቸው ከሆነም እርዳታ ጠይቆ የእነሱ የኢሚግሬሽን ሲስተም አፕግሬድ ማድረግ ነው ያለባቸው እንጂ ወደ ፍጥጫ፣ ወደ አልሆነ ነገር መግባቱ ብዙ ጥቅም ያለው አይመስለኝም። ለምንድነው ጥቅም የሌለው? አት ኤንድ ኦፍ ዘደ የሚጎዳው ኤርትራዊው ህዝቡ ነው። አሁን ለምሳሌ እኔ በሆን ኤርትራዊ ሆኜ ሚስቴ ላመጣት ፈልጌ ወይ እናቴ ላመጣት ፈልጌ ይሄን ባኑ ይሄን ክልከላው እኛ ላይ ስለወረደ ወይም ኤርትራዊኖቹ ላይ ስለወረደ ስከለከል በጣም ይሰማኛል። የሚጎዳው ተራው ኤርትራዊ ነው የሚጎዳውና ለህዝቡ ሲሉ ከአሜሪካ መንግስቶች ጋር ወይም ከነዚህ አሁን ቅድም የጠቀስኳቸው ኤጀንሲዎች ጋር ክሎዝሊ በመስራት ይህን ኢሹ ሶልቭ ማድረግ እንደሚችሉ ተገንዝቦ ሶሉሽኑ ላይ ፎከስ ቢያደርጉ የሚመረጥ ይመስለኛል። ለመሆኑ እርስዎ የህግ ባለሙያ ነዎት እና እንደዚህ አይነቱን እገዳና ክልከላ በህግ መሞገት ይችላሉ? ከነዚያ ሀገር ጋር ግንኙነት ያላቸው ሰዎች ወይም ቅድም ቤተሰብ እንዳሉኝ መገ ገናኘት የሚፈልግ በቋሚነት ቤተሰቡን ወደ አሜሪካ መጋበዝ የሚፈልግ ሰው ቢኖር ወደ ዳኛ ጋር መሄድ ይችላል። ኦረዲ የመጀመሪያው እገዳ ሲወጣ ሰምተው ይሆናል ሰለሞን። በየስቴቱ ብዙ ተቃውሞ ነበረ፣ ፍርድ ቤቶችም አስቁመውት ነበረ። መጨረሻ ላይ ግን አንፎርችኔትሊ ወደ ሱፕሪም ኮርት የመጨረሻው የሚወስነው አካል ጋር ሂዶ ጠቅላይ ፍርድ ቤት ጠቅላይ ፍርድ ቤት ጋር ሂዶ ለትራምፕ ትልቅ ድል በሚባልበት ሁኔታ ፕሬዚደንቱ ስልጣን አለው፣ በህገ መንግስቱ መሰረት ስልጣን አለው። ወደ አሜሪካን ሀገር ማን ይግባ ማን አይግባ የሚለው ሰፊ ስልጣን ስላለው እኛ እንደገና እኛ ምክር መስጠት አንችልም፣ እሱ ፕሬዚደንቱ እስከወሰነ ድረስ መወሰን ይችላል ነው ያሉት። አንዱ ትልቁ ክርክር የነበረው ያኔ ምንድን ነው? እነዚህ የተከለከሉ ሀገሮች ሁሉም ሙስሊሞች ናቸው እና ሃይማኖት ቤዝ ያደረገ ክልከላ ስለሆነ ከሕገ መንግስቱ ጋር ይጣረሳል የሚል ነበረ። መጀመሪያ ላይ እንደዛ ነበረ የሚመስለው። ፕሬዚደንት ትራምፕ እና አማካሪዎቹ ግን ምክንያቶቹን ቀስ ብለው ቀይሮ ከናሽናል ሴኪሪቲ እና ከፓብሊክ ሴፍቲ ጋር ስላያያዙት ሱፕሪም ኮርቱ እንደሚችሉ ስለወሰነ፣ አሁን ይህንን ተቃውሞ ወደ ፍርድ ቤት መሄድ ብዙ ለውጥ የሚያመጣ አይመስለኝም። ኦልሬዲ ሱፕሪም ኮርቱ ስለወሰነ ማለት ነው እና ያለፈው የጠቅላይ ፍርድ ቤቱ ውሳኔ በዚህኛውም ላይ ተግባራዊ የሚሆን ይሆናል ማለት ነው። ተመሳሳይ ነው። ተመሳሳይ ነው። ያው መጀመሪያ ላይ የተከለከሉት እነ የመን እነ ሲሪያ እነ ሱዳን ምናምን የነበሩት ተጨመሩባቸው እነዚህ። ስለዚህ ብዙ አንድ አይነት ኬዝ ስለሆነ ብዙ ለውጥ ያለው አይመስለኝም። ስለዚህ በመሰረተ ሀሳቡ ላይ ነው ጠቅላይ ፍርድ ቤቱ ውሳኔ የሰጠው ማለት ነው። ኤግዛክትሊ እያንዳንዱ ሀገር ይሄ መከልከል አለበት መከልከል የለበትም ሳይሆን፣ በይዙ ምንድን ነው ዌን ኢት ካምስ ኢሚግሬሽን ጉዳይ ላይ ፕሬዚደንቱ ሰፊ ስልጣን አለው እሱ ፕሬዚደንቱ የሚመስለው ሰዎች ወደ አሜሪካን ሀገር መከልከልም ማግባትም ስለሚችል ምክንያቱ ውስጥ ገብተን ተቀባይነት ያለው ምክንያት እስከሆነ ድረስ ወይም ሃይማኖት ወይ ፆታ ቤዝ ያደረገ እስካልሆነ ድረስ ፕሬዚደንቱ ሰፊ ስልጣን ስላለው ማድረግ ይችላል ብሎ ነው ሱፕሪም ኮርት የወሰነው። ስለዚህ ለውጥ የሚመጣ አይመስለኝም በዛ ረገድ ላይ። አቶ ኢሳያስ ሌላ በዛው በምስራቅ አፍሪካ አካባቢ ካሉት ሀገሮች ታንዛኒያና ሱዳን ይገኛሉ። በእነዚህ በሁለት ሀገሮችም ላይ እንደዚሁ ክልከላ ተጥሏል። የእነሱ ግን የተለየ ነው፣ ከዲቪ ጋር የተያያዘ ነው እና ምንድን ነው ይሄኛውስ? አይነቱ ቅድም ከገለጹልኝ ጋር ተመሳሳይነት አለው። ከዚህ ከኤሌክትሮኒክ ፓስፖርት ጋር ከመረጃ ልውጥ ጋር የሚገናኝ ነው ወይስ ሌሎች መሰረቶች ይኖሩታል? ተመሳሳይ ነው። እሱም ያሳዩት ችግርም ፕሮክላሜሽኑ ላይ ካየ ነው። ዲቪ ሎቶሪ አሞላሉ ላይ ወይ ለዲቪ ሎተሪ የሚያስፈልጉ ዶኪመንት የሚሰጠው የገቨርንመንት ኤጀንሲ አሰራሩ ምናምን ሊሆን ይችላል። ችግሩ በጣም ስፔሲፊክ ከሆነ የሆነ ብላንክ የሆነ ባን ወይም ደግሞ ዝም ብሎ አክሮስ ዘ ቦርድ ኢሚግራንት ቪዛ መከልከል አለብን ምናምን ሳይሆን ያሉ መደዳውን አጠቃላይ የሆነ እገዳ ማለት ነው የሚሉኝ እሱ አይደለም እሱ አይደለም። ይሄ እነሱ አሁን የሚመለከተው ሱዳንና ታንዛኒያ የሚመለከተው የዲቨርሲቲ ቪዛ ኢሚግሬሽን ወይ ደግሞ በተለምዶ ዲቪ የሚባለው ማለት ነው። አሁን አሁን በወጣው አዋጅ መሰረት ሱዳንና ታንዛኒያ ዜግነት ያላቸው ሰዎች ዲቪ ሎተሪ ላይ መሳተፍ አይችሉም። አንፎርችኔት ላይ አሁን የዩናይትድ ስቴትስ ኤምባሲም ካርቱም ላይ ያለው ይሄንን የሚያጠራ መግለጫ ዛሬ አውጥቶ ነበረ። በተለይ ደግሞ ሱዳን አሁን ወደ አዲስ ስርዓት እየተሸጋገረች በመሆኗ ምናልባት ድጋፍ የማሳጣት አይነት ነገር እንዳይመስልባቸውም ይመስለኛል እንዲህ አይነቱን መግለጫ ያወጡት። ሌላ የ ፖለቲካ አይነት ሽታ ያላቸው አሉ ብለው ያስባሉ። ወይም በዓለም አቀፍ ግንኙነት ደረጃ ከደህንነት ጋር ከነዚህ ቅድም ከገለጿቸው ነጥቦች በተለየ ሁኔታ ከሽብር ጋር እንደዚህ አይነት ሽታ ያላቸው ይኖራሉ ሊኖሩ ይችላሉ። ለምን አንዱ ክራይቴሪያ አሁን ቅድም የጠቀስኩልህ ፓስፖርታቸው ኤሌክትሮኒክ ማድረግ፣ ከኢንተርፖል ጋር ያላቸው የኮሚኒኬሽን ሲስተማቸው አልኩህ እንጂ በዋናነት አሜሪካኖቹ የሚያሳስባቸው የሀገራቸውና የሕዝባቸው ድህንነት ነው እና በቴሮሪዝም አካባቢ ሊሳተፉ ይችላሉ ወይም ሪሌሽንሽፕ ሊኖራቸው ይችላል፣ ያሏቸው ሰዎች የእነሱን ኢንፎርሜሽን ከአሜሪካኖች ጋር በበቂ ሁኔታ ሼር የማያደርጉ ከሆነ አንድ ሀገር እገዳው ሊጣልባቸው ይችላል። አንዱ ክራይቴሪያ ይሄ ነው። ኦፍኮርስ ብዙዎቹ የቴሮሪስቶቹ ከየት ሀገር ነው የሚመጡት የት አካባቢ ነው ያሉት ከሚለው ጋር ተነስቶ አብዛኞቹ አሁን እገዳ የተጣለባቸው ሙስሊም ማህበረሰብ ያለባቸው ሊሆኑ ይችላሉ። ስለዚህ ከእሱ ጋር በጣም የተቆራኘ ነገር ስለሆነ ከፖለቲካው ጋር ዞሮ ዞሮ መያያዙ አይቀርም። አንድ ላይ ግን እሺ ሜቢ ለምን ብዙዎቹ ኤርትራውያኖቹ መስማት ያለባቸው ነገር ስለሚመስለኝ ማለት ነው። ቅድም እንዳልኩት ኦረዲ አንድ ኤርትራዊ ለምሳሌ በኤርትራ ምሳሌ ሊስት ብዬ ነው ማለት ነው እንጂ ለናይጄሪያውም ለሌሎቹም አፕላይ ያደርጋል። አንድ ኤርትራዊ ኦረዲ ግሪን ካርድ ካለው እና አስመራ ካለ አሁን ከፌብሩዋሪ ቱዌንቲ ዋን ቢያልፍም ስቲል መምጣት ይችላል። ለምን ኦረዲ ግሪን ካርድ አለው። ሁለተኛ እዚህ ሀገር ቅድም እንደጠቀስኩልህ እዚህ ሀገር ኦረዲ ያለ አንድ ኤርትራዊ በትምህርት ከመጣ ወይም ደግሞ ለቪዝተር መጥቶ ወደ ግሪን ካርድ ሽፍት ለማድረግ ከፈለገ ስቲል ማድረግ ይችላል። ኤርትራዊ ስለሆነ የሚከለክለው ነገር የለም። ለምን እገዳው ከሱ ፐርሰናል ጋር የተያያዘ ስላልሆነ ማለት ነው። ሌላው ኦልሬዲ አንዱ ኤርትራዊ ትራቭል ዶኪመንት አሁን እዚህ ሀገር በሬፊጂ መጥቶ ሊሆን ይችላል። አገሩ ለመጎብኘት ትራቭል ዶኪመንት አውጥቶ ከሄደ ቪዛ እስካልተጠቀመ ድረስ ወደ አሜሪካ ለመግባት ያን ትራቭል ዶኪመንት ተጠቅሞ መመለስ ይችላል። ፌብሩዋሪ ትዌንቲ ዋን ቢያልፍም ስቲል መመለስ ይችላል። ሁለት አይነት ዜግነት ያለው ለምሳሌ ሚያንማር እና ሌላ ያልታገደ ሀገር ዜግነት ያለው አንድ ሰው በዛ ባልታገደው ሀገር ፓስፖርት መምጣት ይችላል። ወ አይዶ ነው ኤርትራ ትፈቅዳለች አትፈቅድም ዱዋል ሲቲዝንሽፕ አላውቅም። ግን ለምሳሌ አንድ ኤርትራዊ ስዊዘርላንዳዊም ኤርትራዊም ከሆነ ስቲል በስዊዘርላንድ ፓስፖርት መግባት ይችላል። የኤርትራ ፓስፖርት ስላለው በጎን የሚያስከለክለው ነገር አይደለም። ሌላ ተጨማሪ አንዴ ኤክሰፕሽን ያለው እዚህ ላይ ምንድን ነው፣ ባኖ ላይ ካናዳ ውስጥ የሚኖሩ ኤርትራውያን የመኖሪያ ፈቃድ ካላቸው ሲቲዘን ሳይሆን የካናዲያን ሲቲዝን ሳይሆን የመኖሪያ ፈቃድ ካናዳ ውስጥ ካላቸው ስቲል ወደ አሜሪካ መግባት ይችላሉ። ለምን የእነሱ ኢንፎርሜሽኑም አይዴንቲቲያቸው፣ ምናምን በደንብ ኦረዲ ቬትድ በደንብ ፕሮሰስ ሆነዋል ብሎ ስለሚገምቱ ተፈትሸዋል። ማንነታቸው ይታወቃል ማለት ነው። ይታወቃል ተብሎ ስለሚገመት ከካናዳ ወደዚህ ኢሚግሬት ማድረግ ይችላሉ በግሪን ካር። ሌላስ ከፌብርዋሪ ሀያ አንድ በፊት የጀመሩ ማመልከቻዎችን እና ሌሎች ስራዎችን የጀመሩ እና ተንጠልጥለው ያሉ እሱ ነው። አሁን ተጨማሪ ማሳሰብ የምፈልገው ለኤርትራኖቹ፣ ኦረዲ ፕሮሰስ ተጀምሮ ወይም አሜሪካን ኤምባሲ አስመራ ውስጥ ያለው ኢንተርቪው ገብቶ ተሰጥተሃል ተብሎ ከሆነ ግን አንዳንድ ጊዜ ኮንግራጁሌሽንስ ተብለ ከተሰጠህ በኋላ ወዲያው ኢሹ ላይ ያደርጉት ይችላሉ። ወዲያው ቪዛህን ላይ ሰጡት ይችላሉ። አሁን በዚህኛው ፕሮክላሜሽን መሰረት ፌብራሪ ትዋንቲ ዋን ላይ ቪዛው ካልተሰጠህ ወይም ይዘህ ካልተገኘህ ከዛ በኋላ መምጣት አትችልም። ስለዚህ ይሄ ጉዳይ ያላቸው ሰዎች ወደ ሀያ ቀን አላቸውና ጠበቆቻቸውን ፑሽ ያርጓቸው እነሱም ራሳቸው ፑሽ ያርጉት እና ከተቻለ ከፌብርዋሪ ትዋንቲ ፈርስት በፊት ቪዛቸውን ለማግኘት ማድረግ ያለባቸው ነገር ሁሉም ነገር ማድረግ እንዳለባቸው ማሳሰብ ትፈልጋለሁ። አቶ ኢሳያስ ገብረ ኪዳን በጣም ጠቃሚ የሆኑ መረጃዎችን ነው ያካፈሉን። እጅግ በጣም አድርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ። ምን አመሰግናለሁ። ደህና ሁኑ።